Voice of America. በባሌ ዞን ጎባ ከተማ በደረሰው ግጭት እስካሁን በተረጋገጠው አስር ሰዎች መገደላቸውን ከአንድ መቶ በላይ ደግሞ ቀላልና ከባድ የመቁሰል ጉዳት እንደደረሰባቸው የኦሮሚያ ክልላዊ መንግስት አስታውቋል። ግጭቱን የቀሰቀሱት በሀገሪቱ እየተካሄደ ያለውን ለውጥ ለማደናቀፍ የሚሰሩ ወገኖች ናቸው ብለዋል። የአካባቢው ተወላጅ የሆኑ አስተያየት ሰጪዎች ከግጭቱ በስተጀርባ ያሉት ሰላም እንዳይኖር በስውር የሚሰሩ የከሰሩ ኃይሎች ናቸው ያለው ደግሞ የኦሮሚያ ክልላዊ መንግስት ነው። እስክንደር ፍሬው ዝርዝሩን ይዟል። የባሌዋ ጎባ ከተማ ሰሞኑን ሰላም አይደለችም። ከሶስት ቀናት በፊት የተቀሰቀሰ ግጭት የሰው ህይወት አጥፍተዋል፣ ነዋሪዎቿንም ስጋት ውስጥ ከቷል። በጎባ ከተማ አደባባይ ምስሏ የቆመላትን ቀይ ቀበሮ የዚህ ግጭት ማዕከል አድርገው የሚገልጹ አሉ። የክልሉ መንግስትና ነዋሪዎች እንደሚያስረዱት የቀይ ቀበሮዋ ምስል በአካባቢው ከፍተኛ እውቅና ባላቸው ሀጂ አደም ሳዶ ሐውልት እንዲተካ የፈለጉ ወገኖች አሉ። እነዚህ ወገኖች በከተማው አደባባይ የቆመውን የዚህችኑ ቀይ ቀበሮ ቅርጽ ማፍረሳቸው ደግሞ እርምጃውን ከተቃወሙት ጋር ግጭት ቀስቅሷል። አንዳንዶች የሃይማኖት መልክ ሊያስይዙት በሞከሩት በዚህ ግጭት እስካሁን አስር ሰዎች መገደላቸውን የክልሉ መንግስት አስታውቋል። ትውልድ እድገታቸው በጎባ ከተማ የሆነ የአዲስ አበባ ነዋሪዎች የኦሮሚያ ብሔራዊ ክልላዊ መንግስት ለግጭቱ መፍትሄ እንዲሰጥ ለመጠየቅ ዛሬ ከፕሬዝዳንቱ ለማ መገርሳ ቢሮ ፊት ለፊት ተሰባስበው ነበር። ቀይ ቀበሮዋ ሃይማኖትም ሆነ ብሔር የላትም ያሉት አቤቱታ አቅራቢዎቹ የግጭቱ መነሻ አይደለችም ሲሉ ተናግረዋል። አቤቱታ አቅራቢዎቹ አቶ ለማ መገርሳን ባያገኙም የእርሳቸውን ተወካዮች ገብተው አነጋግረዋል። ከአቤቱታ አቅራቢዎቹ አንዱ የሆኑት መምህር ፍጹም ታደሰ ለክልሉ መንግስት ያቀረቧቸውን ጥያቄዎች አብራርተዋል። የመጣንበት ምክንያት መሰረታዊ ጥያቄ ይዘን ነው። አንደኛ በአስቸኳይ ግጭቱ በኃይል እንዲቆም ነው በፖሊስም ይሁን በመከላከያም እንዲቆም ነው። መከላከያም ፌዴራል ፖሊስም ገብቷል ከተማው። ሁለተኛ ይህንን ነገር ሲያጠነጥኑ ሲገምዱ፣ ሲፈትሉ የነበሩ ከከንቲባው ጽፈት ቤት ጀምሮ ከወረዳው ቢሮ ጀምሮ ከዞኑ ቢሮ ጀምሮ ከክልል ቢሮ ጀምሮ ተይዘው ለፍርድ እንዲጠየቁ ነው። የገደሉ ፖሊሶችም ጭምር ለፍርድ እንዲጠየቁ ነው። የገደሉ ሰዎች፣ ያቆሰሉ ሰዎች ሆብሎ አመፁን ያስነሱን ሰዎች ተጠያቂ እንዲሆኑ ነው። ሶስተኛ ላይ በግጭቱ የተበላሹ ነገሩ ቦታቸው ላይ እንዲቀመጡልን፣ ይህን በደንብ ነው የጠየቅነው። የክልሉን ቢሮ በአግባቡ ኮሚኒኬሽንን ቢሮን ቢሆን ሌላውም ሄደን ቢሮ ክፍልም ሄደን ያነጋግር ነው። በጣም በትህትና አናግረው ነገሮች ሁሉ እኛ መረጃ አለን። ነገሮች እንዲስተካከሉ ኢንፎርም አድርገናል። የኮሚትመንት እጥረት እንጂ ነገሩን ለማብረድና ለማስቆም ቀላል ነበረ። የቁርጠኝነት እጥረት ነው። የቁርጠኝነት ችግር ነው። ስለዚህ የጠየቃችሁትን ትኩረት እንሰጥባቸዋለን። ከዛ በኋላ ላይ ወደ ቀደመው ቦታ ማንነቷ ይመለሳል ብለው ቃል ገብተውልናል። እኛም የጠየቅነው ይሄ ነው። ሰውን ስሜቱን አጥንተው ነው በስሜቱ የመጡበት እንጂ ሰው በጣም ተዋዶ ተፋቅሮ የኖረ ሰው ነው። ቄስ ጨብጦ ቄስ አክብሮ፣ ሀጂ ጨብጦ ሀጂ ሼኪ አክብሮ የኖረ ህዝብ። ሰሞኑን የታየው ግጭት በከተማዋ ያለውን እውነታ እንደማያንጸባርቅም እነዚህ ተወላጆች ያስረዳሉ። በዚያው ተወልደው ያደጉትና በአዲስ አበባ ከተማ የሚኖሩት አቶ ዘላለ መሸቴ እንዳሉት ግጭቱ በዚያ ከተማ ነዋሪዎች መካከል እየተቀሰቀሰ አይደለም፣ ለውጥ የማይፈልጉ ኃይሎች ያቀጣጠሉት ነው ባይ ናቸው። አሁን ባለው አገሪቱ እያሳየች ያለችውን ለውጥ መሰረት አድርገን ሪፎርሙ እስከ ታች ድረስ እንዲከናወን ወይም ደግሞ ታች ድረስ እንዲደርስ የማይፈልጉ የቀን ጅቦች ጠቅላይ ሚኒስትሩ እንዳላቸው፣ እነሱ በገንዘብና በተለያየ ነገር ተደልለው የተወሰኑ ኃይሎችን በሙስና በመያዝ ህብረተሰብ ውስጥ ልክ የሃይማኖት እና የብሔር ጦርነት እንደተነሳ አድርገው ህዝብን ከህዝብ ለማስተላለቅ የሚያደርጉ ጥረት ነው። ምክንያቱም ሰው በሃይማኖት ወይ በእምነት የተሳሰረ አንድ ሆኖ የሚኖር የጎባ ከተማ ህዝብ እንደምታውቀው እንደ የትንሿ ኢትዮጵያ መገለጫ የሆነ ነው። የተለያየ እምነት ያላቸው፣ የተለያየ ሃይማኖት ያላቸው ሰዎች ተከባብረው ተፈቃቅደው የሚኖሩባት ከተማ ከመሆኗን ባሻገር ሙስሊሙም ክርስቲያኑም በማህበራዊ ህይወት በእድር፣ በሰርግ፣ በለቅሶ አብሮ የማይነጣጠል አብሮ የኖረ ወደፊትም አብሮ የሚኖር ይህንን ግንኙነት አንድ ጊዜም ራሱ እንኳን ምንም አይነት ችግር ተፈጥሮ የማይታወቅበት ቦታ ላይ ሆን ተብሎ የተጠነሰሰ ሴራ ነው። በጥቂት ግለሰቦች የለውጡ አራማጅ ያልሆኑ ግለሰቦች ያመጡት ችግር ነው። እኛንም እዚህ አነሳስቶ ያንን ነገር ለማስቆም እዚህ እንድንሰበሰበ የተደረገበት ምክንያት የኦሮሚያ ብሔራዊ ክልላዊ መንግስትም በተለይ ከግጭቱ አነሳስ አንጻር በተወላጆቹ በተሰጠው አስተያየት ይስማማል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ለአሜሪካ ድምፅ እንዳብራሩት ተጠያቂዎቹ ሰላም እንዳይኖር በስውር የሚሰሩ የከሰሩ ኃይሎች ናቸው። ይሄ ለዚህ ግጭት ምክንያት ይሆናል ብሎ መውሰድ አስቸጋሪ ነው የሚሆነው። ምክንያቱም ለሰው ህይወት እንዲያልፍ እንደዚህ አይነት ጉዳት እንዲደርስ ምክንያት መሆን አልነበረበትም። ምክንያቱም በሰላማዊ መንገድ አውልት ማቆም ይቻላል። ይህንን ደግሞ ከመንግስት ጋር በመነጋገር መስራት ይቻላል። ነገር ግን በኦሮሚያም አጠቃላይ ሀገሪቷ ውስጥ ሰላም እንዳይኖር የሚሰሩ በስውር የሚንቀሳቀሱ አካላት እንዳሉና አላስፈላጊ መረጃ በህዝቦች መካከል ሰላም እንዳይኖር መረጃ በማሰራጨት የሰዎችን ግንኙነት የሚያበላሹ የሚንቀሳቀሱ የከሰሩ አካላት በተለይም ደግሞ በክልሉም ይሁን በሌላው የመንግስት መዋቅርም በእርምጃ የተገለሉትም ይሁን ሌሎችም ደግሞ ከዚህ በፊት በህገወጥ ንግድ የተሳተፉትም በየቦታው ሰላም እንዲናጋ የሚሰሩበት ሁኔታ አለ። ስለዚህ ምክንያቱ አሁንም እየተጣራ ነው። ሌላ መልክ እንዲይዝ ግን እየተፈለገ በህዝብ መካከል ግጭት ተደርጓል ማለት ነው። በግጭቱ እስካሁን አስር ሰዎች መሞታቸውን ከመቶ በላይ የሚሆኑት ደግሞ ከባድና ቀላል ጉዳት እንደደረሰባቸው ዶክተር ነገሪ ጠቅሰዋል። ለሰዎች ህይወት ማለፍ አንዱ ምክንያት በፖሊሶች በራሳቸው የተወሰደው እርምጃ መሆኑን የገለጹ የአካባቢው ተወላጆች አሉ። በእነዚህ ፖሊሲዎችና በሌሎችም ማጥፊዎች ላይ እርምጃ እንዲወሰድ ግጭቱን በተለያየ መንገድ የቀሰቀሱና ያባባሱ የተለያዩ ኃይሎችም እንዲጠየቁ ይፈልጋሉ ነዋሪዎቹ። ከዚህ አንጻር ያለውን ሁኔታ የጠየኳቸው ዶክተር ነገሪ አሁን በዋነኛነት የተተኮረው ግጭቱን በማብረድ ላይ መሆኑን ገልጸዋል። የክልሉ መንግስት ግምገማ ተጠናቆ ለዚህ ሪፖርት አልደረሰም። አሁን ራሱ ውይይት እየተደረገበት ነው፣ እየተጣራ ነው። ከዚህ የጸጥታ አካላትን ኃላፊዎችን እንዲሁም ደግሞ የክልሉ የድርጅት ኃላፊ ወይ ደግሞ የመሪው ድርጅት የፖለቲካ ድርጅት ኃላፊን ጨምሮ ውይይት እያደረጉ ነው ያሉት ማለት ነው። ስለዚህ ያው ጉዳይ ተደረዘባቸው ወገኖች የተለያዩ ቅሬታዎችን ሊያቀርቡ ይችላሉ። ያንን ቅሬታ እንደ ሁኔታው እንቀበላለን። ነገር ግን ትክክለኛው መረጃ ተጣርቶ ለሕዝብ ይፋ ይሆናል ማለት ነው። ማን ነው ያጠፋው የምለውን አሁን ድምዳሜ ላይ መድረስ አይቻልም። ነገር ግን እንደተባለው ይሄንን ይህንን ችግር ከመሰረቱ ይሄ ጉዳት ሳይደርስ ማቆም ይቻላል ብለን ነው የምንገምተው። ስለዚህ በዚህ ውስጥ ማን የማን እጅ ነው ያለው ለምንድን ነው እስከዚህ ድረስ ይህንን ጉዳት እስኪያደርስ ድረስ ተጠበቀ የምለውን ከተጠራ በኋላ ይፋ የምናደርግ ይሆናል ማለት ነው። የመጨረሻ ብዬ ነበር። አስሩ ሰዎች ለመሞታቸው ምንድን ነው ምክንያቱ? እንዴት ነው የሞጡት? ዶክተር ነገር፣ በእናንተ ግምገማ እርስ በርስ የነበረ ግጭት ነው? የጸጥታ ኃይሎች ተሳትፎ አለበት? ስለዚህ ትርስር የተጣራ ነገር የለኝም። የተጣራ ስለሆነ ያን እንሰጣቸዋለን። ዛሬ ከሶስት ቀናት በኋላ በባሌ ጎባና አካባቢው የተሻለ ሰላምና መረጋጋት መኖሩን የክልሉ መንግስትና ተወላጆቹ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ